በኢትዮጵያ በአሁኑ ወቅት አስር ነጥብ ሁለት ሚሊዮን ዜጎችን ለተረጂነት ያጋለጠው ድርቅ ያስከተለው ጉዳት አነስተኛ ቢሆንም የዝናብ እጥረቱ ግን ከ ሺህ ዘጠኝ መቶ ሰባ ሰባቱ የከፋ ነው ሲሉ የእርዳታ ድርጅቶች በመግለጽ ላይ ናቸው። የተባበሩት መንግስታት ድርጅት በትናንትናው ዕለት የጀመረው የዘጠና ቀን የግንዛቤ ማስጨበጫ እና የገንዘብ ማሰባሰቢያ የተባለው ዘመቻ ከ ሰባት መቶ ሚሊዮን ዶላር በላይ ለማሰባሰብ ያለውን እቅድ አስታውቋል። በአሁኑ ወቅት የበልግ ዝናብ በከፊል መጥፋትም የዜጎችን የምግብ ዋስትና ክፉኛ መፈታተኑን በአዲስ አበባ በመንግስታቱ ድርጅት የዓለም አቀፉ የሰብአዊ ጉዳዮች ማስተባበሪያ ፕሮግራም ቃል አቀባይ ቾይዝ አኮሮ አስረድተዋል። ከአንድ ወር በፊት ይጀመራል ተብሎ ተጠብቆ ለነበረው የበልግ ወቅት ገበሬዎች ለመዝራት እንዲችሉ የዩናይት ስቴትስ መንግስት አራት ሚሊዮን ዶላር የሚያወጣ ዘር እንደሚያከፋፍልም አስታውቆ ነበር። እስክንድር ፍሬው። በተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ይፋ የተደረገው የገንዘብ ማሰባሰቢያ ዘመቻ ከትናንት ጀምሮ እንደ አውሮፓውያን አቆጣጠር እስከ ሰኔ ሀያ የሚቆይ ነው። በቢሮው የእቅድ ግንኙነትና የመረጃ ትንተና ክፍል ኃላፊ ቾይስ ኦኮሮ ዛሬ ለቪኦኤ እንዳስረዱት የተባበሩት መንግስታት የእርዳታ ድርጅቶችና የኢትዮጵያ መንግስት እንደዚሁም የኢትዮጵያ ቀይ መስቀል በዘመቻው ተሳታፊ ናቸው። የተለያዩ እንቅስቃሴዎችን በማድረግም አስቸኳይ የገንዘብ ድጋፍ ለማሰባሰብ ታቅዷል። በአሁኑ ሰዓት ለተረጂዎች ድጋፍ ለማድረግ ባለን አቅም ላይ ተጽዕኖ የሚያሳድር ከፍተኛ ችግር ገጥሞናል። እስከ ግንቦት አንድ ቀን ትርጉም ያለው የገንዘብ መጠን ማሰባሰብ እስካልቻለን ድረስ የምግብ እርዳታ ከማቅረብ አንጻር ከፍተኛ ችግር ይገጥመናል። ዓለም አቀፉ ሕብረተሰብ አስፈላጊውን ድጋፍ ሲያደርግ መቆየቱን ኃላፊው አስታውሰዋል። እስካሁን ከመንግሥት ከራሱና ከለጋሾች የተገኘው መጠን ግን ለዚህ የፈረንጆች ዓመት 2016 ከሚያስፈልገው 1.4 ቢሊዮን ዶላር 51 ከመቶ ብቻ መሆኑን አመልክተዋል። ለ10.2 ሚሊዮን ኢትዮጵያውያን የሚያስፈልገው የምግብ እርዳታ እንዳይቋረጥ ለማድረግ ደግሞ ቀሪውም ገንዘብ በፍጥነት መምጣት እንዳለበት አስረድተዋል። ጉዳዩ ምንድን ነው? አብዛኛውን ገንዘብ አሁን ማግኘት አለብን። በጣም ተጨባጭ የሆነ ምሳሌ ልስጥ። ለተጎዱ ወገኖች ምግብ ተገዝቶ ሀገር ውስጥ እስቲገባና እስኪደርሳቸው ድረስ መቶ ሀያ ቀናት ይፈጃል። እንደ አውሮፓውያን አቆጣጠር እስከ ግንቦት አንድ ድረስ የሚበቃ ምግብ አለን። የምግብ አቅርቦቱ ከዚያም በኋላ እንዲቀጥል ግን ሶስት ወራት ቀደም ብሎ መገዛት አለበት። እየተመለከትን ያለነው ያንን ነው። ያንን ለመግዛት ገና የተሟላ ገንዘብ የለንም። እጥረቱ እንዳይከሰት መከላከል እንፈልጋለን። እናም ሁኔታው አጣዳፊ መሆኑንና የገንዘብ ድጋፉን በአስቸኳይ መምጣት እንዳለበት ኃላፊዋ ጥሪ አቅርበዋል። አዎ ለአንድ ዓመት ከሚያስፈልገው አንድ ነጥብ አራት ቢሊዮን ዶላር ሀምሳ አንድ ከመቶ ተገኝቷል። ነገር ግን ከዚህ የበለጠ መስራትና የምግብ አቅርቦቱን መቀጠላችንን ማረጋገጥ አለብን በምግብ እርዳታ አቅርቦቱ ላይ የሚያጋጥም ማንኛውም መዘግየት ወሳኝ በሆኑ ሌሎች ዘርፎች ላይ ተጽዕኖ አለው በተመጣጠነ ምግብ በጤና በመሳሰሉት ላይ እናም ለምግብ እርዳታ ጥያቄ አሁኑኑ ምላሽ መስጠት ሌሎች ዘርፎች ላይ ተጽዕኖ እንዳይኖር ወሳኝ ነው በሌሎች ዘርፎችም ቀውስ እያየን ነው አሁን በኢትዮጵያ የበልግ ወቅት ነው። በዚህ የበልግ ወቅት በቂ ዝናብ ከተገኘ የተረጂዎች ቁጥር ሊቀንስ እንደሚችልም ተገምቶ ነበር። ባለፈው ታህሳስ ይፋ በተደረገው የሰብአዊ እርዳታ ጥያቄ ሰነድ ላይ እንደተመለከተው በዚህ የበልግ ወቅት በቂ ዝናብ ከተገኘ ከአስር ነጥብ ሁለት ሚሊዮን ተረጂዎች አንድ አስረኛው ከሐምሌ መጨረሻ ጀምሮ ራሳቸውን ይችላሉ። የዩኤን ኦቻ የስራ ኃላፊ እንደሚሉት ግን ያየሆን አይደለም። ዝናቡ በጊዜው እየመጣ አይደለም። ዝናብ መኖር አለመኖሩ ብቻ አይደለም። ዝናብን በትክክለኛው ጊዜ ማግኘቱ ነው ቁም ነገሩ። የአስቸኳይ እርዳታ እርዳታውንም ለመከላከል እያቀድን ነው። አሁን ያሉትን ፍላጎቶች ለማንጸባረቅ ማድረግ ያለብን ይህን ዘመቻ ማቀላጠፍ ነው። በቅድሚያ አንድ ነጥብ አራት ሚሊዮን ዶላር ማግኘቱ ላይ ማትኮር አለብን። የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር ከአስር ነጥብ ሁለት ሚሊዮንም ሊጨምር እንደሚችል ስጋት መኖሩን ኃላፊዋ ተናግረዋል። በዘጠና ቀናቱ ዘመቻ ዋሽንግተንን ጨምሮ ወደ ለጋሽ አገሮች ዋና ከተሞች ጉዞዎች እንደሚደረጉ፣ በድርቅ የተጎዱ አካባቢዎችም እንደሚጎበኙ ኃላፊዋ አስታውቀዋል። እርሳቸው እንዳሉት ጉዞ የሚደረገው ከኢትዮጵያ መንግስትና ከተባበሩት መንግስታት የሰብአዊ እርዳታ ድርጅቶች በተውጣጣ የልኡካን ቡድን ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ